ወደ ሶማሊያ ሲጓዝ የነበረ ሁለት ሚሊዮን ዶላር የሚያወጣ የጦር መሳሪያ የጫነ አንድ የአሳስ ጋሪ ጀልባ ባለፈው ሰኞ ኦማን ባህር ጠረፍ አቅራቢያ በአውስትሬሊያ ባህር ኃይል መያዙ የሚታወስ ነው። እርግጥ የጦር መሳሪያው ተቀባይ በግልጽ ባይታወቅም ጭነቱ ለአሸባብ ሳይሆን እንዳልቀረ ተገምቷል። ከዚሁ እርምጃ ሁለት ቀን ቀደም ሲል ባለፈው ቅዳሜም በሶማሊያ የሚገኙ የዩኤስ አሜሪካ ጦር ኃይላት በሰው አልባ የጦር አይሮፕላናቸው አንድ የአሸባብ ማሰልጠኛ ጣቢያን አጥቅተዋል። አሜሪካውያኑ በዚሁ ጥቃታቸው ከ150 የሚበልጡ ሚሊሻዎችን እንደገደሉ አስታውቀዋል። ይሁንና የአሸባብ ዋና አዛዥ ሼክ ኢብራሂም አቡ አህመድ የተገደሉት የቡድናቸው ሚሊሻዎች ጥቂት መሆናቸውን በማመልከት ቁጥሩ የተጋነነ ነው ሲሉ አጣጥለውታል። ይህን ተከትሎ አሸባብ ትናንት በመዲናይቱ በአንድ ፖሊስ ጣቢያ ላይ በጣለው ያጸፋ ጥቃት ቢያንስ ሶስት ፖሊሶችንና ሁለት ሲቪሎችን ገድሏል። ሶማሊያ ካሚሶምና ከዩኤስ አሜሪካ ጸጥታ ኃይላት ድጋፍ ብታገኝም እስካሁን የአሸባብን ሽብር ማብቃት አልቻለችም። በመሆኑም ይላሉ መንበሩን ለንደን ያደረገው ቻተም ሃውስ የተባለው የፖለቲካ ጥናት ተቋም ባልደረባ አህመድ ሶሌማን፣ የሶማሊያ መንግስት አክራሪነት እንዳይስፋፋ ጠንክሮ መስራት አለበት። በመጀመሪያ ደረጃ የአፍሪካ ሕብረት ሰላም አስከባሪ ጓድ በሶማሊያ ባይሰማራ ኖሮ ሀገሪቱም ከእርስ በእርሱ ጦርነት ባልተላቀቀች ነበር፣ የመልሶ ግንባታውንም ባልጀመረች ነበር፣ ማዕከላዊ መንግስትም ባልኖራት እና ለሀገር አመራር የሚያስፈልጉትን ተቋማትም መገንባት ባልቻለች ነበር። ይሁንና አሚሶም ምንም እንኳን አንድ ጓድ ቢሆንም የእዙ ሰንሰለት አንድ ወጥ ያልሆነበት ድርጊት ክፍተት እንደፈጠረ ክራይሲስ ግሩፕ የተባለው ለውዝግቦች መፍትሄ የሚሻው ድርጅት የአፍሪቃ ቀንድ ክፍል ባልደረባ ሴድሪክ ባርንስ አስረድተዋል። የእዝ ማዕከሉ አሁንም የተከፋፈለ ነው እና ብዙዎቹ የጦር ቡድኖች በአሚሶም ስር ቢሆኑም ትዕዛዝ የሚቀበሉት በጓዱ ከተጠቃለሉት ሀገራት መዲናዎች ነው። በሶማሊያ የተለያዩ ተባባሪዎች አሏቸው። በተለይ ኬንያና ኢትዮጵያ ከሶማሊያውያን ፖለቲከኞች ጋር የተለያየ ግንኙነት ነው ያላቸው። ይህም ታዲያ አንዳንዴ እዝን የማስተባበርና እቅድን የማሳወቅ ችግር ይፈጥራል። በአሚሶም ስር የተሰማሩት ወታደሮች ከኢትዮጵያ፣ ከኬንያ፣ ከዩጋንዳ፣ ከቡሩንዲ ጅቡቲና ከሰራሊዮን የተውጣጡ ሲሆን በሴድሪክ ባንስ አስተያየት በመካከላቸው አስፈላጊው ትብብርና የጋራ የሚሉት ጥቅም ተጓድሏቸው ይገኛል። የአሚሶምን ዘመቻ በተመለከተ የሚታየው አንዱ ትልቁ ችግር ጓዱ ከ2012 ዓ ም ወዲህ ከአሸባብ ብዙ አካባቢዎችን አስለቅቋል። ከዚያ በኋላ ግን ባይዶዋንና ኬስማዩን ከመሳሰሉ ጥቂት አካባቢዎች በስተቀር በሌሎቹ ዘላቂ መረጋጋት ለማውረድ መልሶ ለመገንባትም ሆነ ዘላቂ አስተዳደራዊ መዋቅር ለመትከል አንዳችም ጥረት አላደረገም። ለዚህም የሶማሊያ የወደፊት ስርዓት ምን መሆን አለበት በሚለው ጉዳይ ላይ አሁንም ልዩነቱ ሰፊ የሆነበትና የሀገሪቱ ህገ መንግስትም ገና ያልተሟላበት ድርጊት ተጠያቂ መሆኑን የፖለቲካ ተንታኞቹ አስረድተዋል። ሶማሊያ ከ2012 ዓ ም ወዲህ በጊዜያዊ ህገ መንግስት ነው የምትተዳደረው። ይህ ግን በአንስ እንዳስረዱት በሀገሪቱ ፖለቲካዊው በጎ ፈቃደኝነት ስላለ ፕሬዚደንታዊውን ምርጫ በሚቀጥለው ክረምት ከማካሄድ አያግዳትም። ምንም እንኳን ምርጫው ዓለም አቀፍ መስፈርቶችን ያሟላል ተብሎ ባይጠበቅም፣ በሴድሪክ ባርንስ አንጻር የቻተም ሀውስ ባልደረባ አህመድ ሶሊማን የሶማሊያ መንግስት ዓለም አቀፍ እውቅና ያገኘውን ትክክለኛ የምርጫ ሂደትን በሀገሩ ለማስተዋወቅ በመስራት ላይ መሆኑን አመልክተዋል። እንደሚመስለኝ ጥሩ መሻሻል ተደርጓል። የካቲት መጀመሪያ ላይ በተመለከትነው ፌዴራዊው መንግስት ባወጣው እቅድ መሰረት እስከ 2020 ድረስ አንድ ሰው አንድ ድምፅ የሚሰኘው መርህ ተግባራዊ ለማድረግ አስበዋል። እስከዚያው ግን የየአካባቢው ተወካዮች የጎሳ ተጠሪዎችና የፖለቲካ መሪዎች የሁለቱን ምክር ቤቶች እንደራሴዎችና ተወካዮች ይመርጣሉ። እነዚህ ደግሞ በበኩላቸው የሀገሪቱን ፕሬዝደንት ይመርጣሉ።